you ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አብራችሁን ስለምታመሹ በእጅጉ እናመሰግናለን። የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። ዛሬ ምሽት ዝግጅታችን የሚጀምረው በውጭ ሀገራት ከሚኖሩ ኢትዮጵያን ጋር በምናደርገው ቆይታ ነው። ዛሬ ምሽት ወደ ሊባኖስ እናቀናለን። በዚያ በሚኖሩ ኢትዮጵያ ላይ ትኩረቱን ካደረገ ማህበር አባላት ጋር አጭር ቆይታ ይኖረናል። በድጋሚ አብራችሁን አምሹ። ወደ ዝግጅቱ ንሻገር። ሺዎች የሚቆጠሩ ኢትዮጵያን ከሚኖሩባቸው የመካከለኛው ምስራቅ አገራት መካከል አንዷ ሊባኖስ ናት። ሊባኖስ ለበርካታ ኢትዮጵያውያን የእንጀራ ቦታ የመሆኗን ያክል የዚያን ያሉ ደግሞ ሰብአዊ መብትን በሚጻረሩ አሰራሮች ምክንያት ብዙ ኢትዮጵያን የሚፈተኑባት ሀገርም ናት። እኒህ ፈተናዎች ለመቀነስ ለኢትዮጵያኖም ድምፅ ለመሆን የተቻላቸውን ያክል ጥረት እያደረጉ ከሚገኙ ማህበራት መካከል አንዱ መስዋዕት ይሰኛል። ዛሬ ስለ ማህበሩ እንቅስቃሴ ብሎም በዚያ ስለሚኖሩ ኢትዮጵያውያን የኑሮ መልክ የሚያስረዱን ሁለት እንግዶችን ጋብዣለሁ። እንግዶቼ ሳሙኤል ተስፋይና ራሄል ዘገይ ናቸው። ሳሙኤልና ራሄል፣ እንኳን ወደ ስርጭታችን በሰላም መጣችሁ እንኳን በሰላም ቆያችሁን እላለሁ። በጣም አመሰግናለሁ። መልካም ከሳሙኤል ጀምር። ሳሙኤል በማህበሩ ውስጥ ያለህን ኃላፊነት ከነገርከም በኋላ ማህበሩ መቼ እንደተቋቋመና እንዲቋቋም ደግሞ ምክንያት የሆኑ ጉዳዮችን ለአድማጮች አጠር አድርገህ ብትነግረን። መልካም። እንግዲህ እኔ አሁን ማህበሩን እየመራው ነው የምገኘው። በእርግጥ ራሀይል ዘገየ መስራች ናት የዚህ ማህበር አሁን ግን እያስተዳደርኩት ያለሁት እኔ ነኝ ማለት ነው። እንግዲህ ማህበሩ ከተመሰረተ ቢያንስ ከስድስት ዓመት በላይ ሆኗል። በሁለት ሺህ አስራ አራት ዓመተ ምህረት ሚያዝያ ላይ ነው የተመሰረተው በዚህ ሀገር በፈረንጆቹ አቆጣጠር ማለት ነው እና እስካሁን ድረስ ዜጎቻችንን መሰረት ባደረገ ሁኔታ ላይ ከተለያዩ ድርጅቶች ጋራ በመተባበር በራሳችንም ባለንም አቅም ጭማሪ በማድረግ ድጋፍ እያደረግን የምንገኝበት ሁኔታ ነው ያለው። ለምስረታው ዋነኛ ምክንያት የሆኑ ጉዳዮች ምን ነበሩ? መጀመሪያ ላይ ሳሙኤል ይህንኑ ጥያቄ አብረህ መልስልኝና ወደ ራሄል እሄዳለሁ። መልካም። እንግዲህ ለምስረታችን ዋነኛ ምክንያት የሆነው ቀደም ብለህ እንደገለጽከው አንተ እዚህ በሊባኖስ ውስጥ የሚገኙ ኢትዮጵያውያን እየደረሰባቸው ያለው ግፍና መከራ ከዛ ጋርም ተያይዞ ዜጎቻችን በተለያዩ የአቅም ማነት ማለት የገንዘብ እጥረት ምክንያት ለችግር ተዳርገው እጅግ ከፍተኛ የሆነ ስቃይ እያሳለፉ በነበረበት በዛም ጊዜ የእኛ መደራጀት ወይም የኛ መሰባሰብ እነዚህን ችግሮች ይቀንስልናል ወይም ይቀንስላቸዋል ብለን በማሰብ ነው የተደራጀ እና መተራረታችን እርግጥ፣ እጅግ በጣም ጥቂት ስለነበርን ብዙ የኢትዮጵያን ማህበረሰብ ማዳረስ ባለመቻላችን ነው። እንግዲህ ይህንን ትልቅ የሆነውን መስዋዕት የሚባለውን ማህበር ልንመሰረት ያስፈልጋል። ወደ ራሄል ልሻገር። ራሄል እንግዲህ ከማህበሩ መስራቾች መካከል አንዷ ነሽ። አንቺ ሊባኖስ ውስጥ ደግሞ በተለይ በርከት ያሉ ሴት ትውልድ ኢትዮጵያን የሚኖርባት ሀገር ናት። እኒህን ትውልድ ኢትዮጵያን የሚፈትኑ ጉዳዮች ምንድን ናቸው? ከሚጋፈጧቸው ችግሮች መካከል የተወሰኑትን ለአድማጮች አጋሪልን። እሺ፣ አመሰግናለሁ። ሴት በመሆኔ ማኳያ ብዙ ስደተኛው ሴት ነው። ሊባኖስ ውስጥ በቁጥር ከ መቶ ከመቶ ሀምሳ አይ ቲንክ አይበልጡም። ሴት ወንዶቹ ያሉት በመቶ በሁለት መቶ ሺህ የሚቆጠረው ግን ሴቶቹ ናቸው፣ እና የሚደርስብን ግፍና በደል ይሄ ነው ዳርቻ የለው። ከነጻ አገልግሎት ጀምሮ፣ ከሬሲዝም ጀምሮ፣ በሴትነት ከመጠቃቱ ጀምሮ ከሁሉም አኳያ ስታየው ከየአቅጣጫው በሴትነትህ ስደቱን የምታሸንፈው አይደለም። ምክንያቱም ወደ ሀገሬ እንኳን ልመለስ ቢሉ ሴቶች እህቶቻችን ኮንፊደንስ ኖሯቸው አይመለሱም። ሀገራችን ላይ ያለው የከረፊት ጀምሮ ያለው የድህነት መዋቅር ስቲል እስካሁን አልለቀቀንም እና እኔ ብሄድ ተጨምሬ ቤተሰብ ላይ ሌላ ችግር ነው። ስለዚህ ችግሬን ልጋፈጠው በማለት እዚህ ቤተሰብ እየመሰረቱ የልጆቻቸው ልጆቻቸው እንኳን የራሳቸው የሆነ ሌጋል የሆነ ወረቀት ሳይኖራቸው ኢንሹራንስ ሳይኖራቸው በእንግልትና በፈተና ላይ ያለን ዜጎች ነን እና በዚህ በዚህ ይህንን ሁኔታ ለማሸነፍ ለመጋፋት ነው እኔ እንኳን አንድ ሀያ ዓመት ሆኖኛል። ትግሉን ከጀመርኩት አስራ ሰባት ዓመት ሆነኛል ከእኩያ ጓደኞቼ ጋር እና በቅርቡ በቃ ከስምንት ዓመት በፊት ግን በቃ ለምን አንድ ላይ ሆነን ፊልምና ቲያትር ፊልም እየሰራን ሀገሪቷ ላይ ያሉትን የሰራተኞች ይሄ ማይግራንት ወርከርስ የሚባሉትን በንቁ እንዲነቃ ያደረገው ነገር ቢኖር መስዋዕት ነው እና መስዋዕት ክሬት አድርገን ከዛ በፊት በሰራናቸው ፊልሞች ራሱ ህዝቡን ስንቀሰቅስ ስንቀሰቅስ አሁን ያለንበት ደረጃ ላይ ደርሰናል። በእርግጥ ግን እንደዛም ሆኖ ፕሮፊቴብል አይደለንም። በጣም አስቸጋሪ ህይወት ውስጥ እንደውም አሁን የበለጠ አስቸጋሪ ህይወት ውስጥ ገብተናል። ራሄል እንግዲህ ቀደም ብለሽ እንደጠቀስሽው ለአመታት እነዚህን ነገሮች እነዚህን ጥረቶች ስታደርጉ ነበረ ያን ያህል ግን ውጤትም እየተገኘ እንዳልሆነ በቅርብ ደግሞ እኛም የምንሰማው አለ። ሊባኖስ በተለያዩ ፖለቲካዊና ኢኮኖሚያዊ ጉዳዮች ከሚታመጹ የመካከለኛው ምስራቅ አገሮች መካከል አንዷ ናት። በዚህ ሂደት ውስጥ ታዲያ የኢትዮጵያንን መብት ለማስከበር ምን ያክል ጥረት እያደረጋችሁ ነው? የሚገጥሟችሁን ፈተናዎች ለማለፍስ ምን አይነት መላዎችን እየመታችሁ ነው? በዚህ ጉዳይ ላይ ሳሙኤል ያንተን ሀሳብ ልስማና ወደ ራሄል እመልሳለሁ። መልካም ግን አሁን አንተ በገለጽከው መንገድ አገሪቷ ላይ ያለ የፖለቲካና የኢኮኖሚ ችግር በከፍተኛ ሁኔታ ማለት ነው በከፍተኛ ሁኔታ ከነዋሪ ወይም ከዜጋው በበለጠ እጥፍ በሚባል ደረጃ ስደተኛውን እየጎዳ ያለው። ምክንያቱም እዚህ ያለው ስደተኛ ተከፋይነቱ በአሰሪዎቹ ነው። አሰሪዎቹ የደረሰባቸው የኢኮኖሚ ችግር ለስደተኛው ያለ መከፈል ሁኔታን እንዲፈጠር አድርጎታል። ከዛ ውጪ ቅድም ራሄል እንደገለጸችው እዚህ ሀገር ላይ ሁለት መቶ ሀምሳ ሺህ በስደት መጥተው ህጋዊ ሆኖ የሚኖሩ ሰዎች አሉ። ከነዛ ውጪ ኢትዮጵያኑ ከፍተኛውን ከመቶ ሀምሳ ሺህ ያላነሰውን ቁጥር የሚይዝ ሆኖ ህጋዊ ሆኖ የሚሰራ ብቻ ነው። ህጋዊ ሆኖ የማይሰራው ወይም ደግሞ ያለ ወረቀት እየተንቀሳቀሰ ያለው ቁጥር ደግሞ ከዛ አያንስም፣ ከመቶ ሀምሳ ሺህ አያንስም። እነዚህ ሰዎች ወረቀት ስለሌላቸው ሌላው ወረቀት ያለው የሚያገኘውን ሰርቪስ ለማግኘት በጣም ከፍተኛ ችግር ውስጥ ነው ያሉት። ይሄም ሕክምናን ቤት ተከራይቶ የመኖሩን ሁኔታዎች የበለጠ ከባድ እንዲሆነ እያደረጉት ነው ያሉት። ቅድም የገለጸችው ራሔል የገለጸችው አለ ቁጥሩ በጣም ከፍተኛ የሆነው የሀገራችን ዜጎች ልጆች ወልደው ቤት መስርቶ የሚኖሩበት ሁኔታ አለ። አሁን ያለውን ሁኔታ ስታየው ደግሞ ሕይወታቸው እጅግ በጣም ከጆዳፍ ከሚባለው የከፋ እየሆነ የመጣበት ሁኔታ ነው ያለው እና በደሉ እንዳለ ሆኖ ማለት ነው። ኢኮኖሚው እያደረሰብን ያለው ጫና እጅግ በጣም ከፍተኛ ነው። አመሰግናለሁ ሳሙኤል። ራሄል፣ ወደ አንቺ ልመለስ። በሊባኖስ ውስጥ እንግዲህ የሚኖሩ ኢትዮጵያን ችግር በእነሱ ላይ ብቻ የሚቀር ችግር አይደለም። ሀገር ቤት በሚገኘው ማህበረሰብ ዘንድ የራሱን ተጽዕኖ ይፈጥራል። ከዚያ ጋር ተሻግረው ደግሞ በተለያዩ የውጭ ሀገራት በመላለም በሚኖሩ ኢትዮጵያን ላይም የራሱን ተጽዕኖ መፍጠሩ አይቀሬ ነው። ሁኔታውን ለማሻሻል ምን መደረግ አለበት ብለሽ ትምክር ያለሽ? በተለያዩ ሀገሮች የሚኖሩ ኢትዮጵያውያን፣ ትውልድ ኢትዮጵያውያን የእናንተን ለመሰሉ ማህበራት ምን አይነት እገዛ ማድረግ አለባቸው ብለሽ ትምክር ያለሽ? እሺ፣ አመሰግናለሁ እርዳታው በጣም በእውነት በምን አይነት አቅጣጫ እንደምናገኘው ራሱ እየከበደነ የመጣ አሁን፣ ምክንያቱም እዚህ አገር ላይ ያለው ኢኮኖሚካሊ፣ ፖለቲካሊ ያለው ችግር በጣም ለራሳቸው ለሀገሩ ተወላጆች አስቸጋሪ በሆነበት ሰዓት ለእኛ ይህንን አምጥተን ቤት በኩል አምጥተን የኛን ልጆች ሕይወት እናሸንፋለን ስንል በጣም ከባድ ነው። ምክንያቱም የሌላው ሀገር ላይ ያለውም ኢትዮጵያዊ በዚህ እርዳታ በሚባለው ነገር ላይ እየደከመ መጥቷል፣ እየደከመ መጥቷል። እና ይሄ እኛ ሌጋል የሆነ እንትን የለንም፣ ሬጅስተር አልተደረገም፣ መስዋዕት ምክንያቱም እዚህ ሀገር ላይ ሬጂስተር የማድረግ ወረቀት እንኳን የአገሩ መኖሪያ የሰራተኝነት ወረቀት ስለሆነ ያለ ሌጋል የማድረጉ አፖርቹኒቲ ስለሌለ እንደዚህ እቺ በትንሽ በትንሹ አሁን ለምሳሌ ከአሜሪካ የተክላ ሃይማኖት ማህበርተኞች አንዳንዴ ይረዱናል። በለስኬት ቤተሰብ ላላቸው ልጆች አንድ ላይ እንዲሄዱ ልጆቹ ሁለት ሶስት ልጆች ያላቸው ልጆች ካሉ ከአቅማችን በላይ ሲሆን ወደና ወደ አሜሪካ ወዳሉ ሰዎች ነው የምንጮኸው። እነሱም ጋር አሁን ድካሙ እየመጣ ነው። ምክንያቱም ኢትዮጵያ ውስጥ ያለውም እርዳታ ድጋፍ እየበዛባቸው ነው። እዚህም ያለው እየበዛ ነው። የዚህ ደግሞ በጣም ከባድ የሆነው ከሀገር ውጭ ስለሆነ ያለው ኢማጂን ሕክምና እንኳን የተስተካከለ ሕክምና እንኳን ከፍለን የምናገኝበት አፎቹ እንጂ የለም። ግን ይህን ነገር ፈር ለማስያዝ ኢትዮጵያኑ መረባረብ መቻል አለበት ብዬ ነው የምለው። ምክንያቱም ህፃናቶቹም እየተጎዱ ነው። እናት የተባሉትም ልጆች ያው ሳይፈልጉትም ፈልገውትም ያመጡ ልጆች አሉ። እነዚህ ልጆች መቼም ዜጎችን ዜጎቻችን አይደሉም ማለት አትችልም። ምክንያቱም እዚህም ሌጋል አይደሉም፣ ኢትዮጵያን ሲገቡ እነዚህ ልጆች ሌጋል አይደሉም። እንደ ሁለተኛ ዜጋ ነው የሚቆጠሩት እዛም እዚህም። እዚህ በትክክል የሚፈልጉትን ነገር አያገኙም። ኢትዮጵያ ግን ምናልባት ኢትዮጵያ ግን ቢያንስ የሕክምና አፖርቹኒቲው ለልጆች ወይ የትምህርት አፖርቹኒቲ ይኖራቸዋል ብለን እናስባለን እና እነዚህን ልጆች እንዴት ነው ሳፖርት አርገን ወደ ሀገር ማስገባት የምንችለው እንዴት ነው ይሄ ፈንድ ሬይዝንጉ ወደዚህ ወደኛ የሚመጣው የሚለው ነገር ለእኛም ለራሱ ከባድ ነው፣ ስለ እውነት ከባድ ነው። እዚህ ሀገር ራሱ ሪጅስተር ካልሆነ ተጠያቂነት አለብ ገንዘብ በብዛት በምታስገባ ሰዓት ኬት ነው የሚለው ነገር አለ። ለእኛም ግን በዚህ በሶስት ሰው፣ በአራት ሰው፣ በአምስት ሰው በትኬት ምናምን እነዛን ነገሮች እየላኩልን ሳፖርት ማድረግ እንችላለን። ግን ያን አቅጣጫው ነው ይጠፋል እንደዚህ እንደናንተ ጠይቆ በምን በኩል አደራጅቶ ሳፖርት የሚያደርገን ሰው ነው አቅጣጫው የጠፋብን እና እዚህ ላይ ነው ያለ ነው። ስቲል እስካሁን ግን እየታገልን ነው፣ ከሌሎች ኦርጋናይዜሽኖች ጋር እየታገልን ነው፣ በምግብ በተለይ በምግብ እርዳታ ላይ ስቲል ኮንሰርን ወርልድ ዋይድ ለ የኢትዮጵያውያኑ ማክሲማም ሶስት መቶ ሀያ ይሆናሉ ወደ ስድስት መቶ ቤተሰብ ነው እየረዳልን ያለው። ከሶስት መቶዎቹ ቢያንስ የሌላ ሀገር ዜጎች ናቸው፣ ግን ግማሹ ለኢትዮጵያውያኑ ነው የተሰጠው። ምክንያቱም ኢትዮጵያውያኑ በጣም ሀይ ነንበር ስለሆነ ያለው እና የተወሰነ የወር እርዳ- የወር የምግብ እርዳታ ከሌላ ኦርጋናይዜሽኖች ጋር እንደዚህ እየተባበርን ለጥቂቶቹ ያደረስን ነው። ግን እንዴት ነው በራሳችን የምንቆመው የሚለው ደግሞ ኢትዮጵያውያኑ ውጭ ያለው ሌላም ድርጅቶች ካሉ ሳፖርት ሊያደርጉን ይገባል ብዬ ነው ማስበው። በምን መልኩ ተገናኝተን፣ በምን መልኩ ይሄን ነገር ማሸነፍ እንችላለን። ስፔሻልኛ አሁን እኔ በጣም የጨነቀኝ ከእንግዲህ ከአንድ ከወር በኋላ ከሁለት ወር በኋላ ሪሊ ተመልሰው እነዚህ ልጆች ወደ ውጭ ጎዳና ላይ መውጣታቸው የማይቀር ነው። ምክንያቱም ልጆቻቸውን አስቀምጦ አንድ ቦታ ላይ አስቀምጦ ወደ ስራ ለመሄድ ለአንድ ልጅ በቀን መቶ ሺ ሊባኔስ ፓውንድ ይከፈላል። መቶ ሺ ሊባኔስ ፓውንድ ማለት በአሁኑ ሰዓት ሶስት ዶላር ማለት ነው። እነዚህ ልጆች ደግሞ በሰአት አንድ መቶ ሺውን ዶላር አንድ ሰዓት ላይ በአንድ ሰዓት ሁለት በአንድ ሰዓት ይህን ብር አያገኙትም በፊት አምስት ዶላር ስድስት ዶላር ነበር የሚሰራው። አሁን ግን እቺ ሶስት ዶላሯ በአንድ ሰዓት እንኳን ተሰርታ አትገኝም። እና የስራም ኦፖርቱኒቲ ስለሌለ ኢትዮጵያውያኑ ይህንን ነገር በጥሞና አዳምጡት። በምን መልኩ እጅ ለእጅ ታይዘን ማሸነፍ እንደምንችል መንገዱ ከእናንተ ቢመጣ እኛ ደስ ይለናል። መልካም ራሄል፣ እንግዲህ ስለ መጪ ዘመን እቅዶቻችሁ ደግሞ በጥቂቱ እንነጋገር። እንዳልሽው የተለያዩ ተግዳሮቶች ቢኖሩም በተሻላችሁ መንገድ በዚያ ለሚኖሩ ትውልደ ኢትዮጵያን ድጋፍና እርዳታ ለማድረግ እየጣራችሁ ትገኛላችሁ። ለነሱ የጀመራችሁትን ድጋፍ በማስቀጠልም ሊሆን ይችላል። እንዲሁም ደግሞ ኢትዮጵያን ሰራተኞችን መብት በማስከበር ረገድ ምን ምን ነገሮችን ለማድረግ አስባችኋል? ሳሙኤል በዚህ ጉዳይ ላይ የተወሰኑ ሀሳቦችን ይታገራል። እሺ መልካም እንግዲህ ያው ሁልጊዜም እቅዶች ይኖራል። ምክንያቱም ትናንትና የነበርንበት ደረጃ አለ። የመከላከል አቅማችን፣ የመደገፍ አቅማችን ሁልጊዜም አንድ አይነት ሆኖ አይቀጥልም። ቁጥራችንን በበዛና የችግሩ ሁኔታም በገዘፈ ቁጥር አዳዲስ ሀሳቦች፣ አዳዲስ ድጋፎችን፣ አዳዲስ የአሰራር ሁኔታዎችን መሰራችን ግድ ነው። ልክ እንደ ከዚህ ቀደሙ እንግዲህ ለሚቀጥለው ጊዜ የመጀመሪያው የመጀመሪያውና ዋነኛው ነገር ማህበረሰቡን የግንዛቤ ማስጨበጫ ስራዎች መስራት ነው። በከፍተኛ ሁኔታ ወደዚህ ሀገር የሚመጣው የሚጠብቀው እዚህ ሀገር ሲመጣ የሚጠብቀው ምንድን ነው የሚለውን ኢትዮጵያ ውስጥ በተለያዩ ከተለያዩ ድርጅቶች ጋርም ሊሆን ይችላል። በተለያዩ አማራጮች በመጠቀም ማህበረሰቡን ግንዛቤ ማስጨበጥ ነው አንዱና ትልቁ ቁጥር ሀሳባችን። ቀጣዩ ምንድን ነው? እንደ መስዋዕት ሁልጊዜም አዳዲስ አባሎችን በማምጣት እነሱን የበለጠ በማደራጀትና ግንዛቤ በመስጠት ጠንካራ የሆኑ የተለያዩ ማህበራቶችን እየፈጠሩ ተደራጅተን ራሳችንንም ሌሎችንን የምንደግፍባቸውን ሁኔታዎች መፍጠር ነው። ይሄ ከሬጅስትሬሽኑ ጋርም የተገናኘ ነው። ተቋም ከመፍጠርም አንጻር የተያያዘ ነው። ሁልጊዜም ተረጂዎች ሳይሆን ደጋፊዎች፣ ራሳችን በራሳችን ችለን የምንሄድ መሆን መቻል አለብን ብዬ አስባለኝ። እንግዲህ ትልቁና ዋነኛው ሀሳባችን አዌርነቱ ላይ እና ትሬኒንግ በመስጠት ላይ ነው ፎከስ አድርገን መንቀሳቀስ የምንፈልገው ከዚህ ጋር ተያይዞ ግን እዚህ ያለው ማህበረሰብ በችግር ውስጥ ያለው ማህበረሰብ ድጋፍ ሊያገኝ የሚችልበትን ሁኔታ ወደ ሀገሩ ከመመለስም ጋራ በተያያዘ ይሄ የምግብ ድጋፉ፣ የሕክምና ድጋፉ እንዳለ ሆኖ እዚህ ከተለያዩ ድርጅቶች ጋራ በመተባበር የምንሰራው እንዳለ ሆኖ ወደ ሀገራቸው ተመልሰውም የሚኖሩበትም እዚህም የምግብ ድጋፍ የሚያደርጉ የሚያገኙበትን ሁኔታ በበለጠ አጠናክረን ለመቀጠል ነው። እንግዲህ ይህ ወደፊት ሀሳባችን። በጣም አመሰግናለሁ። ወደ ማጠቃለያ ሀሳቦቻችን እንሻገር። ራሄል እንግዲህ የእናንተ ድጋፍና የምትሰጡት አገልግሎት ሊባኖስ ውስጥ ባሉ ኢትዮጵያ ላይ የሚያተኩር ቢሆንም በአሁኑ ጊዜ በርካታ ወጣቶች ከኢትዮጵያ በመውጣት በተለያዩ የመካከለኛው ምስራቅ ሀገራት በመገኘትና መስራት ይፈልጋሉ። እነሱስ ሊያውቁት የሚገባው ጉዳይ ምንድን ነው ብለሽ ታስቢያለሽ? እሺ፣ አመሰግናለሁ። ሊያውቁት የሚገባው ነገር ቢኖር አረባት ሀገር ውስጥ ሲሄዱ ምን እንደሚያጋጥማቸው፣ ምን እንዳለ የስራ ሁኔታ የሰዎቹን ባህሪ፣ የቋንቋው፣ በምን መልኩ እንደሚግባቡ እነዚህ ነገሮች ኢትዮጵያ ውስጥ ቢያንስ እንኳን የትሬኒንግ ሴንተሮች ኑረው እነዚህ ልጆች ቢማሩ ቤዚክ ቋንቋ እንኳን የሚግባቡበት ሳይኖር ነው የሚመጡት። እንኳንስ ከአረቦቹ ጋር የቋንቋ ግንኙነት ሊኖር ይቅርና እርስ በእርሳችን እንኳን ጉዳት ደርሶባቸው ልንረዳዳ አንቻል አንችልም። ምክንያቱም በቋንቋ አንግባባም። ብዙዎቹ ከኦሮሚያ እና ከደቡብ በኩል የሚመጡ ልጆች በተለይ በብዛት ነው የሚመጡት። በቋንቋ አንግባባም። ታመው እንኳን ሕመማቸውን በትክክለኛ ገልጸ ልንናገር ለዶክተር አንችልም። እነዚህ አይነት ቤዚክ የሆኑ ላንጉች የሆነ ቤዚክ የሆነ የስራ ትሬሊንግ በቃ ምክንያቱም ይሄ ስደት እንደማያቆም አሁን በራሴ ዘጠና አምስት ፐርሰንት አምኜበታለሁ። ምክንያቱም ትግላችን ከአስራ ሰባት አመት በፊት ጀምሮ ነበረ እና ይሄ ትግል ይሄ ስደት እያቋረጠ ስላልሆነ አረባት ሀገር ላይ በተለይ እነዚህ ትሬይኒንጎች መሰጠት አለባቸው ቢያንስ ቤዚክ ላንጎች በቃ። የስራው ሁኔታ የሰዎቹን ባህሪ ለልጆቹ በጥብቅ መነገር ያለበት፣ እንደገና መጥተው ወደዚህ ሀገር መጥተው ችግር ሲደርስባቸው የኤምባሲን ኮንታክት እንዴት እንደሚያገኙ፣ የድርጅቶችን ኮንታክት እንዴት እንደሚያገኙ፣ በምን በኩ መረዳት እንዳለባቸው፣ ሕጉ ለእነሱ ምን እንደሚፈቅድላቸው፣ ይህንን አውቀው ቢመጡ በብዛት እንትን ጉዳት ላይ አይወድቁም ብዬ ነው የማስበው። ግን ምንም ስለ ስራው አይዲያ ስለ ሁኔታው ምንም ነገር ሳያውቁ በድፍን መጥተው በሁለተኛው ቀናቸው በሶስተኛው ቀናቸው መሬት ውጭ አውጥተው ጥለዋቸው ታገኛለህ። እና ይህን ነገር መቅረፍ የሚቻለው መንግስት በተለይ እዛ ሀገር ላለ ይህንን ለሚያስብ ወይም ለሚሰራ ድርጅት ትልቁን አፎርቹኒቲ ሰጥቶ የትምህርት ሴንተር ቢኖር እኔ ይሄ ትንሽ ያቀልልናል ብዬ ነው የማስበው። አንተ ተግባብተህ ከሰራ ሳይከፈል ሲቀር አልተከፈለኝም ብለህ ስላልከፈልሽም ወደዚህ ቦታ ላይ ደውላለሁ ማለት መቻል ያለብሰው መሆን አለበት። ይሄን እንላለው። ይሄ ግንዛቤ ቢኖር ደስ ይለኛል። እጅግ በጣም አመሰግናለሁ ሳሙኤል ተስፋዬና ራሄል ዘገዬ በሊባኖስ የሚኖሩ ኢትዮጵያንን ጉዳይ ለማሳወቅ የሚጥረው መስዋዕት ማህበር አመራሮች ናችሁ። በዚያ ስለሚኖሩ ኢትዮጵያን ችግሮችና መፍትሄም ስለተባሉ ጉዳዮች ሀሳባችሁን ስላጋራችሁን በእጅጉ አመስጋኞች ነን። ዳግም መገናኘታችን አይቀርም። ለአሁኑ ግን በዚህ ልሰናበታችሁ። መልካም ምሽት፣ መልካም ቀን ይሁንላችሁ። በጣም አመሰግናለሁ በድጋሚ ና ቪኦኤ ይቀጥላል ል ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። በነገራችን ላይ ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብር ነው። ቀጣዩ ደግሞ ኤደን ገረሞ የምታስደምጠን የሳምንቱን አበይት የመዝናኛ ዜናዎች የሚያጋራ ናፍታ ነው። ኢትዮጵያዊቷ የድረገጽና የሞባይል ቴክኖሎጂ ዴቨሎፐር ቤቴልሄም ደሴ ሪቤልገርልስ በተሰኘው በዓለም ዙሪያ የተለያዩ በስራ መስኮች በጎ የሆነ ተጽዕኖ ያሳረፉና እያሳረፉ የሚገኙ ሴቶች ታሪካቸው በሚሰፍርበት የህጻናት መጽሐፍ ላይ ታሪኳ ሰፈረ። ሪቤል ገርልስ እንደ ኤሮፓን አቆጣጠር በ2016 ዓ ም በኤሌና ፋቪሊ አማካኝነት የተመሰረተ የልጆች መጽሐፍት ሲሆን በተለይም በአለም ዙሪያ የሚገኙ ህጻናት ሴቶች በፖለቲካ፣ በሙዚቃ፣ ስዕል፣ መዝናኛ፣ ቴክኖሎጂ፣ አካባቢ ጥበቃ መገናኛ ብዙሀን፣ ስነ ዜጋ እና በሌሎችም ዘርፎች ላይ የሚሳተፉ ሴቶችን እንዲያውቁና በእነሱ እንዲነቃቁ ያለመ መጽሐፍ ነው። መጽሐፉ ከዋና ደራሲዋ በተጨማሪም ኢትዮጵያዊቷ ጋዜጠኛ ሊሊ ወርቅነህን ጨምሮ የተለያዩ የስነ ጽሁፍ ባለሙያዎች የሚሳተፉበት ሲሆን ሴቶች ላይ ትኩረቱን አድርጎ በተለያዩ ርዕሰ ጉዳዮች ላይ የመቶ ሴቶች አንዳንዴም አጠር ባለመልኩ የ25 ሴቶች ታሪክ በመያዝ ለወላጆችና ለልጆች በሚመች አቀራረብ የሚታተም ነው እስካሁን ሁለት ሚሊዮን በላይ እትሞች በሰዎች እጅ ገብተዋል። ከነዚህ እትሞች በአንዱ ላይ የሰፈረችው ቤቴልሄም ደሴ ውልደቷ በሀረር ከተማ ሲሆን ከዘጠኝ ዓመት እድሜዋ ጀምሮ በቴክኖሎጂ ስራዎች ላይ ስትሳተፍ ቆይታለች። ከአስር ዓመቷ ጀምሮ ኮምፒውተር ኮድ ማድረግ የጀመረችው ቤቴልሄም በ12 ዓመት እድሜዋ የመንግስት የቴክኖሎጂ የደህንነት ቢሮ በሆነው ኢንሳ ውስጥ አገልግላለች። በኋላም ኤኒዋን ካን ኮድ ወይም ደግሞ ማንም ሰው ኮድ ማድረግ ይችላል በተሰኘ የቴክኖሎጂ መርሃ ግብር መስራች የሆነች ሲሆን የአይኮግላብ መሥራችና ዋና ሥራ አስፈጻሚም ናት። የጎንደር ዩኒቨርሲቲ ከሰሞኑ ባወጣው መረጃ መሰረት ዘ ኢትዮፒያን ሬኔሳንስ ጆርናል ኦፍ ሶሻል ሳይንስ ን ሁማኒቲስ ወይም በግርድፉ የኢትዮጵያ የማህበረሰብ ሳይንስ እና የሰብአዊነት ጥናት የተሰኘው እትሙ የዓለም አቀፍ ተመራማሪዎች ጥናታቸውን በሚያሰፍሩበት እና መመዘኛዎችን በሚያነጻጽሩበት እስኮ በተሰኘው የምርምር እትም ላይ ጽሁፎቹን ማካተት ችሏል። እስኮፐስ በሳይንስ የማህበረሰብ ጥናት፣ ስነ ጥበብ፣ ሰብአዊነት እንዲሁም ደግሞ ቴክኖሎጂ ላይ የሚሰሩ ጥናቶች የሚጣቀሱበት የጥናት መመዘኛና ዳታቤዝ ነው። እስኮፐስ ምሁራን እርስ በራሳቸው ከዓለም አቀፍ ተመራማሪዎች ጋር ስራቸውን ሊያስተያዩ፣ ጥናታቸውን ሊያዳብሩ እንዲሁም ደግሞ ስራዎቻቸው ዓለም አቀፍ ተደራሽ እንዲሆኑ ያግዛል። በሌላ ርዕስ ደግሞ ዩኒቨርሲቲው ማስተርካርድ ፋውንዴሽን ከተሰኘው እና በታዳጊ ሀገሮች ውስጥ ከትምህርትና የፋይናንስ ተካታችነት ላይ ከሚሰራው ተቋም ጋር ባለው ግንኙነት ዙሪያ ሰሞኑን መክሯል። ማስተር ካርድ ፋውንዴሽን ከጎንደር ዩኒቨርሲቲ ጋር በመሆን አካል ጉዳተኞች እና የተለያዩ የኑሮ ችግር ያለባቸው ተማሪዎች የስኮላርሽፕ ወይም የትምህርት እድል እንዲያገኙ በማድረግ ላይ እየሰራ ይገኛል። የጃፓን አቆጣጠር በ2019 ዓ ም በተተኮሰበት ሽጉጥ በጥይት ተመቶ የሞተው የውልደት ስሙ ኤርሚያስ ዮሴፍ አስገዶም ወይም ራፐር ኒፕሲ ሀስል ከሰሞኑ ተወልዶ ባደገባት በሎስ አንጀለስ በሆሊውድ ዋክ ኦፍ ፌም ላይ የመታሰቢያ ኮከብ ተበርክቶለታል ከኤርትራዊ አባትና ከአሜሪካዊት እናት እንደ ኤሮፓን አቆጣጠር በ985 ዓ ም የተወለደው ኒፕሲ በ61ኛው የግራሚ የሙዚቃ ሽልማት ላይ ምርጥ የራፕ አልበም በሚል ስራዎቹ የተመረጡለትና እንደ ጄዚ እና ዲጄ ካሊድ ከመሳሰሉ ሰዎች ጋር የሰራ ዝነኛ ራፕር ነበር። ከሙዚቃ ስራዎቹ ውጪም ማራቶን በተሰኘ ልብስ ቤት በመክፈት ከዚያ በሚያገኘው ገቢ በአካባቢው ላሉ ጥቁር ታዳጊዎች የስፖርትና የሙዚቃ መጫወቻ ስፍራዎችን በመገንባት ሰናይ የሆነ ተፅዕኖን ለማምጣት በሚያደርጋቸው ስራዎቹም ይታወሳል። በመታሰቢያ የሽልማት ስነ ስርአቱ ላይ የአርቲስቱ የረዥም ጊዜ የፍቅር አጋሩ ላውረን ለንደን ንግግር አድርጋለች። መላውን ሎስ አንጀለስን ወክዬ መናገር የምችል ይመስለኛል። ኒፕሲ ለታላቅነት የተጠራ ነበር ይሄ ሁኔታ ደግሞ ሁሉንም ያጎለዋል ያለች ሲሆን፣ ኒፕሲ ቢኖር ኖሮ ክብር ይሰማው ነበር እንደሚመስለኝ፣ ለምትሹት ነገር ካልታገላችሁ ወደፊት መራመድ እንደማይቻል ሁሉም እንዲያስታውስ የሚሻ ይመስለኛል። ይሄ ማለት ግን የመጣችሁበትን የተወለዳችሁበትን መዘንጋት ማለት ሳይሆን እውነታውን ወደ በጎ ለመቀየር መጣር ማለት ነው። ይህንን ኮከብ ሁሌም ስታዩ ወደ አለማችሁ በት እንዳትጓዙ ያሰራችሁን በሙሉ አሽቀንጥራችሁ የምትጥሉበት እንዲሆን ያበረታታችኋል ብዬ አምናለው ስትል ንግግሯን ፈጽማለች። ከአሜሪካ ድምጽ ለተጠናቀረው የመዝናኛ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ምሽቱ የመጨረሻ ዘገባ ወደ ኬንያ ይወስድናል። ኬንያ ውስጥ የማገዶ አማራጭ ያጡ ነዋሪዎች ፊታቸውን ወደ ፕላስቲክ ከረጢቶች እያዞሩ ነው። የኤፒን ዘገባ ደረጀ ደስታ ያቀርበዋል። ኮርጊቾ ኬንያ ዋና ከተማ ናይሮቢ ውስጥ በድሆች ከታጨቀውና ከተጨናነቀው የድሆች ሰፈር አንዱና ትልቁ ነው። በሶሃይሌ ኮርጊቾ ማለት ሰዎች ትከሻ ለትከሻ ተታከው የሚኖሩበት የተጨናነቀ ስፍራ እንደማለት ነው። በዚህ ስፍራ ወደ 150 ሺህ የሚደርሱ ሰዎች ታጭቀው ይኖሩበታል። ግልጽ የሆነ የጤናና የአካባቢ ብክለት ስጋት ቢኖርም ሰዎች በዋጋ ግሽበቱ የተነሳ ጋኒ ባክስ እየተባሉ የሚጠሩትን የላስቲክ ከረጢቶችን ለማብሰያነት እየተጠቀሙበት ነው። ፐርሲ ኒያምቡራ የሶስት ልጆች እናት ሲሆኑ ኮርጌቾ ውስጥ ላለፉት ሀያ ዓመታት ኖረዋል። ህይወት እጅግ አስቸጋሪ የሆነ በመምጣቱ ከሰል ለመግዛት አቅሙ የለኝም። ለልጆቼ ምግብ የማበስለው ከቆሻሻ መጣያዎቹ ስፍራ የሰበሰብኳቸውን የላስቲክ ከረጢቶች፣ ፌስታሎች አንድ እጄ ነው። አሁን ስለ ጤንነቴ በጣም ሰግቻለሁ፤ ምክንያቱም ደረቴ ላይ ህመም ይሰማኛል። ይህ ቤት መስኮት የለውም። ከሚነደው ላስቲክ የሚወጣው ጭስ መውጫ ስለሌለው እዚሁ ቤት ውስጥ ይቀራል። የኒያምቡራ ቤት መስኮቶች የሌሉት በመሆኑ ጭሱ እዚያችው እንደ ሳሎን እንደ መኝታ ቤትም ሆነ ማብሰያ ክፍል ሆኗ በምታገለግለው አንዲት ክፍል ውስጥ ታፍኖ ይቀራል። የጤና አጠባበቅ አገልግሎት በሌለው ኮርጊቾ የሚኖሩ ሰዎች ለኤች አይ ቪ፣ ለአደገኛ እጾችና የአልኮል ሱሶች እንዲሁም ለቤት ውስጥ ጥቃት የተጋለጡ ናቸው። ዓለም አቀፉ የኢኮኖሚ ቀውስ ያመጣው ግሽበት ደግሞ ችግሩን ይበልጥ አባብሶታል። የኑሮ ሁኔ ታቸው እጅግ በከፋው ደህንነት የሚገለጽ ሲሆን እንደ ከሰልና ጋዝ በመሳሰሉ የኃይል ምንጮች ውድነትም በጣም የተጎዳ ነው። በዚህ የተነሳ ቤተሰቦች ምግብ ለማብሰል የሚጠቀሙት በአብዛኛው ለምግብ ማሸጊያነት ከሚሰራው ፕላስቲክ የተሰራውን የላስቲክ ከረጢት ነው። ምግብ ቤቶችም ተመሳሳይ ለውጥ ማድረጋቸው ተመልክቷል። ላለፉት 15 ዓመታት የምግብ ቤት አገልግሎት ሲሰጡ የቆዩት ሞኒካ ዋንጅሩ እንዲህ ብለዋል። ድሮ የማበስለው በእንጨት ማገዶ ነበር። እየተወደደ ሲመጣ ግን ማሮንዶ በተባለው የላስቲክ ከረጢት መጠቀም ጀመርኩ፣ ምክንያቱም ርካሽ ነው። ይህንን ማሮንዶ የላስቲክ ከረጢት መጠቀም ከጀመርኩበት ጊዜ አንስቶ ከማንም ወገን የቀረበ ቅሬታ አልሰማሁም። የዚህ ምግብ ቤት ደንበኛ ከሆኑት መካከል አግነስ ዋሂቲ አንዷ ናቸው። ለ በናይሮቢ ጎዳና የምኖር እናት ነኝ። ከተማ ውስጥ ያለው የምግብ ዋጋ ውድ በመሆኑ እዚያ ለመመገብ አቅሙ የለኝም። ከሰልም ውድ ነው። ፓራፊንም ውድ በመሆኑ ጋዝ ለመግዛት አቅሙ የለኝም። ስለዚህ ወደዚህ ሴት የምመጣው ምግቡም በማሮንዶ የላስቲክ ከረጢት የምታበስል በመሆኑ የምግቡ ዋጋ ከሆቴሎች የረከሰ ነው። የሰዎቹ የጤና ወጪ ግን እጅግ ከፍተኛ ነው የሚሉት የህዝብ ጤና ባለመ ፌት ሙሃንጃ እነዚህ የሚነዱ ላስቲኮች ጋዝ የሚያመነጩ መሆኑን ይናገራሉ። እነዚህን ላስቲኮች ማቃጠል ጋዞችን ይፈጥራል። ለምሳሌ ዳይኦክሲሊን የተባለው ለሰውነት እጅግ ጎጂ የሆነው አደገኛና መርዛማ ጋዝ ይፈጠራል። ያ ግለሰቦችን ተላላፊ ላልሆኑ እንደ ሳምባ ካንሰር ለመሳሰሉ በሽታዎች ያጋለጣቸዋል። ጋዙ ወደ ሰውነት ቆዳ ውስጥም በቀላሉ ስለሚገባ የቆዳ ሽፍታን ያስከትላል። በተጨማሪም የኦክሲጅን እጥረትና ድካመም ስለሚፈጥር በተለይም ለዚህ ጋዝ የተጋለጡ ሰዎች ራስ ማዞርና የራስ ምታት ያጠቃቸዋል። ጋዙ እርጉዝ በሆነች እናት ማህፀን ክፍል ውስጥ ገና ወዳልተወለደው ጽንስም ሊሸጋገርም ይችላል። ሌላው እነዚህ ጋዞች በእንስሳትና ተክሎች አማካኝነት እየተላለፉ ስለሚመጡ የምንጠጣውን ውኃና የምንበላውን ምግብ ሁሉ የተበከለ ሊሆን ይችላል። የላስቲክ ከረጢቶቹ ርካሽና በቀላሉ የሚገኙ ናቸው። ግላዲስ ማቡሩ ለበርካታ ዓመታት ሲሸጧቸው ኖረዋል። ይሁን እንጂ ግን ደንበኞቻቸው አሁን የሚገዟቸው ለተለየ ዓላማ ነው። እዚያ ኮጎራማኮኒ ያማያ ዋካቦኒ እነዚህን ላስቲኮች የምንገዛቸው ከድርጅቶች ሲሆን ከዚያም እንሰፋቸዋለን። የምንሸጣቸው በቆሎና ባቄላዎች በማድረቅ ለሚጠቀሙባቸው፣ እንዲሁም ደግሞ ጋዝ ወይንም ደግሞ ፓራፊን መግዛት ለማይችሉ በየቤታቸው ወይም ደግሞ ጎዳና ላይ ምግብ ለሚያበስሉ ሰዎች ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን አድማጮች። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።